አሉላ፣ አመሰግናለ አየር መስመሩን ስለለቀቅልኝ በቀጥታ ወደ ሙዚቃ ነው የምናመራው። Radio's on and I'm moving around the place. I check my look in the mirror. want to change my clothes, my hair, my face. and I ain't getting nowhere. I'm just living in a dump like this. There's something happening somewhere. Baby, I just know. Here's wine, it's on me. I shake this world off my shoulders. Come on, baby, the laugh's on me. Stay in the streets of this town, and we'll be carving you up all right. Say you gotta stay with ሰላም ሰላም ሰላም። ጤና ይስጥልኝ። የተከበራቸው የሙዚቃ ቀን አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ ለሳምንታዊ የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ስብ እያለሁ ቆየት ባለው የብሩስ ስፕሪንግስትን ዳንስ ኢን ዘ ዳርክ በተሰኘው ዜማው ነው የምሽት ፕሮግራማችንን እየጀመር ነው። እለቱን በድጋሚ ለማስታወስ እለተ ቅዳሜ ታህሳስ 4 2007 ሲሆን በኢትዮጵያውያኑ አቆጣጠር፣ በአውሮፓውያኑ ደግሞ ታህሳስ 13 2014 ዓ.ም ላይ እንገኛለን። ታዲያ እንደ አውሮፓውያኑ አቆጣጠር የዛሬ ቀን በታሪኩ አስመዝግባ ካሳ ካለፈቻቸው ዋና ዋና አበይት ክንውኖች መካከል ጥቂቶቹን ብንመለከት በ1960 በዛሬው ተዋቀ ነው በግርማዊ ቀዳማዊ ኃይለስላሴ ላይ የመፈንቅለ መንግሥት ሙከራ ተደርጎ የነበረው። ንጉሱ ወደ ብራዚል ለጉብኝት ጎራ ባሉበት ወቅት ነበር በግርማሜ ንዋይና በታላቅ ወንድማቸው በመንግስቱ ንዋይ የተመራ መፈንቅለ መንግሥት የተሞከረባቸው ሆኖም ግን ሙከራው ሳይሳካ ቀርቷል። የፍልስጤም ነጻ ውጪ ሊቀመንበር የነበሩት ያስር አረፋት በዩናይት ስቴት ኒውዮርክ በሚካሄደው የተባበሩት መንግስታት ስብሰባ ላይ ተገኝተው ንግግር ለማድረግ ፈልገው ዩናይት ስቴት የመግቢያ ቪዛ ስለከለከለቻቸው ንግግራቸውን በጀኔባ አድርገዋል። በ1988 በ1989 ደግሞ በወቅቱ የደቡብ አፍሪካ ፕሬዚዳንት የነበሩት ኤፍ ደብሊው ደክለርክ ኬፕታውን በሚገኘው ጽህፈት ቤታቸው ለመጀመሪያ ጊዜ ከኔልሰን ማንዴላ ጋር ተገናኝተው ተወያዩ። የኢራቅ ፕሬዚዳንት የነበሩት ሳዳም ሁሴን ተሸሽገው ከነበሩበት ዋሻ በአሜሪካን ወታደሮች የተያዙት በ2003 ዓ ም በዛሬ ተዋቀን ነው። እንግዲህ በጥቂቱ እነዚህ ሲሆኑ የዛሬ ተዋቀን በታሪክ ያከናወነቻቸው አበይት ጉዳዮች ዛሬዋ ቀን ከተወለዱ የዓለማችን ታዋቂ ሰዎች መካከል ደግሞ አንዲት ታዋቂ ሙዚቀኛ ትገኝበታለች። የዚች እየሰማችሁት ያለችሁት ዜማ ድምፃዊ የሆነችው የታይለር ስዊፍት የልደት ቀን ነው። 25 ዓመቷ። Yeah, shake, shake, shake, shake. በዛሬቷ ቀን ማለትም ታህሳስ 13 1989 እንደ አውሮፓውያን አቆጣጠር የተወለደችውን የቴይለር ስዊፍትን ሻኪራ ሆፍ የተሰኘውን ዜማዋን ነበር ያደመጥ ነው። ቴይለር ስዊፍት ባለፈው የጥቅምት ወር መገባደጃ አካባቢ 1989 ብላ የሰየመችውን አምስተኛ የሆነውን የስቱዲዮ አልበሟን አውጥታ፣ አልበሙ እጅጉን በጣም ተወዶላታል። ቀደም ብለን ያደመጥነው ሻኪራ ሆፍ የተሰኘው ዜማዋ በዚሁ አዲስ አልበሟ ውስጥ የተካተተ ሲሆን ለበርካታ ሳምንታት በቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ደረጃ የያዘላት ሲሆን ለ2015 የግራሚ ሽልማትም የዓመቱ ምርጥ ቅንብርና ምርጥ ዜማ በተሰኙት ክፍል በጩነት ቀርቧል። ከዚሁ አዲስ አልበሟ ከተካተቱት ዜማዎች ውስጥ ቀጥለን የምናደምጠው ብላንክ ስፔስ የተሰኘው ዜማዋም በዚህ ሳምንት እንደዚሁ በቢልቦርስን ጠረዥ ላይ የአንደኝነትን ደረጃ ይዞላታል። ብላንክ ስፔስ እንኸው My next mistake, love's a game Wanna play New money, student tie I can read you like a magazine Getting funny, rumors fly And I know you heard about me So hey, let's be friends I'm dying to see how this one ends Grab your passport in my hand I can make the bad guys good for a weekend So it's gonna be forever to come, Oh no. Screaming, crying, perfect storms. I can make all the tables turn. Rose garden filled with thorns. Keep your second guessing like, oh my God, who is she? I get drunk on jealousy, but you'll come back each time you leave. Cause darling, I'm a nightmare dressed like a daydream. So it's gonna be forever. 1989 ከተሰኘው የቴይለር ስዊፍት አዲስ አልበም ውስጥ በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ የያዘውን ዜማ ነበር ያደመጥ ነው። የቢልቦርድ ሰንጠረዥን ከነሳው ሃይቀር እስቲ በመቀጠል የሁለተኝነት ደረጃ የያዘውን ዜማ ላሰማችሁ። የዜማው ርዕስ ቴክሚ ቱ ቸርች የተሰኘ ሲሆን ድምፃዊ ሆዜር ነው። ቴክሚ ቱ ቸርች It everybody's disapproval. I should've worshipped her sooner. If the heavens ever did speak, she's the last true mouthpiece. Every Sunday's getting more bleak. A fresh poison each week. We were born sick. You heard them say it. My church offers no absolute. She tells me worship in the bedroom. The only heaven I'll be sent to. Along with you, I was born sick, but I love and me to. ቴክ ሚ ቱ ቸርች በዚህ ሳምንት በቢልቦርድ ሰንጠረዥ ላይ የሁለተኝነትን ደረጃ የያዘውን ዜማ ነበር ያደመጥነው። አድማጮች፣ በመቀጠል የሶስተኝነትን ደረጃ የያዘውን ዜማ አሰማችኋለሁ። ከዚያ በፊት ግን እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት የምገኘው ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን። ጻፉልን፣ ደውሉልን። የስልክ ቁጥራችን 202 205 9942 ሲሆን ኢሜል ያደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። አሁን በቀጥታ ወደ ሙዚቃው ልመልሳችሁና በዚህ ሳምንት የሶስተኝነትን ደረጃ የያዘው ደግሞ ቀጥለን የምናደምጠው ኦላባውት ዛት ቤዝ የተሰኘው የሜገን ትሬነር ዜማ ነው። እናኸውም Because you know I'm all about that bass, about that bass, no trouble. I'm all about that bass, about that bass, no trouble. I'm all about that bass, about that bass, no trouble. I'm all about that bass, about that bass, face, face, bass, bass, bass, Yeah, it's pretty clear, I ain't no size 2, but I can shake it, shake it, like I'm supposed to do. Trouble. I'm all about that bass, about that bass, no trouble. I'm all about that bass, about that bass, no trouble. I'm all about that bass, about that bass. Hey, I'm crazy. I'm all about that bass, about that bass. No trouble, I'm all about that bass, about that bass. No trouble. በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የሶስተኝነትን ደረጃ የያዘውን ኦል አባት ዛት ቤዝ የተሰኘውን የሜገን ትሬነርን ዜማ ነበር ያደመጥ ነው። እስቲ በመቀጠል ደግሞ በዛሬ የተዋቀን ልደቷን ወደምታከብረው ታዋቂ ድምፃዊ ቴይለር ስዊፍት አዲስ አልበም ልመልሳችሁ ና ከዚሁ አዲስ አልበሟ ውስጥ አውት ኦፍ ዘ ውድስ የተሰኘውን ዜማዋን ላሰማችሁ። Just so we can dance, baby, like we stood a chance Two paper airplanes flying, flying, flying And I remember thinking, are we out of the woods yet? Are we out of the woods yet? 1989 ከተሰኘው የቴይለር ስዊፍት አዲስ አልበም ውስጥ አር ኦፍ ዘ ውድ የተሰኘውን ዜማዋን ነበር ያደመጥ ነው። ቴይለር ዛሬ የተወለደችባት ቀናት 25 ዓመቷ የተከበራቸው፣ የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለ ቆያችሁ እጅጉን በጣም እያመሰገንኩ ጌራፕ ስታንዳፕ በተሰኘው የባብ ዜማ አሰናበታችኋለሁ። ሳምንት እንገናኛለን። ታዲያ እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በእኔ በኩል Ciao. Get up, stand up, stand up for your right. Sky. Take away everything and make everybody feel high. But this Sick and tired of the easy-skissing game. Bye. Thick and tired of the easy schism game, dinah go to heaven in the Jesus name, Lord.